ኢትዮጵያ ውስጥ ታሪክ የግጭት መንስኤ መሆን ከጀመረ ሰነባብቷል። በማህበራዊ ድረገጾች ላይ በአንድ ጉዳይ ላይ የተለያዩ መረጃዎች እና ማጣቀሻዎችን እየመዘዙ መነታረኩና የሐሰት ትርክቶችን ማስተላለፉ እየተለመደ መጥቷል። የታሪክ ባለሙያዎችም በጉዳዩ ላይ ዘላቂነት ያለው ምላሽ የሚሰጡበትና ሕብረተሰቡ የሚስማማበት ወጥ የሆነ ታሪክ አለመጻፉ ለዚህ በዋናነት እንደ ምክንያት ይጠቀሳል። በዴስቲን ኢትዮጵያና በሰላም ሚኒስቴር አማካኝነት የተዘጋጀ መርሃ ግብር የታሪክ ምሁራኑ ራሳቸው የጋራ የሆነ ስምምነት ላይ እንዲደርሱ በማድረግ እንደተጀመረ በኮተቤ ሜትሮፖሊታን ዩኒቨርሲቲ የሕግና የታሪክ መምህር የሆኑትና በኮሚቴነት ከተመረጡት መካከል ዶክተር አልማው ክፍሌ ይገልጻሉ። ያለውን የአገሪቷን የፖለቲካ፣ የኢኮኖሚ፣ የማህበራዊ ኑሮ ምስቅልቅል በመረዳት እና ግንዛቤ ለማስገባት የታሪክ ምሁራኖች ሚና ምንድን ነው? ለሀገር ግንባታውና ለአብሮነቱ የብሔራዊ መግባባት የታሪክ ምሁራኖች ሚና ምንድን ነው? ቢነጋገሩ እና የሆነ ነገር ለሀገሪቷ ይህን ችግሩ እንዲቀረፍ የሚችል ነገር አስተዋጽኦ ቢያበረክቱ ብለው እኛም ከተለያዩ ዩኒቨርሲቲዎች ሆን የታሪክ ተመራማሪዎችን ወጣቶችንና አንጋፋዎችንም ያካተተ እንድንነጋገር እና መሀላቸው ያለ መግባባት ነበር የታሪክ ተመራማሪዎች በታሪክ ዙሪያ አለመግባባት ነበረ። ይህን አለመግባባት ቀርፋችሁ ለሀገር ግንባታና ለብሔራዊ መግባባት የምታበረክት ሚና ማበረከት አለባችሁ ብሎ እንድንነጋገር ፎረሙን ፈቃለን። እኛ ተሰባሰብንና ያለውን ነገር ተነጋገርን። በዚህ ዙሪያ ላይ ብንነጋገር፣ በዚህ ዙሪያ ላይ አስተዋጽኦ ብናበረከት፣ በዚህ ዙሪያ ላይ የራሳችን የሆነ መሰረታዊ ችግሮቻችን የምንቀርፍባቸውን ጉዳዮች ብናአንቀሳቀስ ብለን አምስት አጀንዳዎችን ፈቀሩ በራሳችን በመገማመጥ እና በቅሩ መግባባት መንፈስ የራሳችን ማለት ነው ምሁራኑ ከዚህ ቀደም በማህበራዊ ሚዲያ ላይ በነበሩ መጓተቶች እንዲሁም የተለያዩ የሀሳብ ልዩነቶችን ለመቅረፍ ከዚህ በፊት ፈርሶ የነበረውን የታሪክ ምሁራን ማህበርን መልሶ ለማቋቋም በሳይንስና ከፍተኛ ትምህርት ሚኒስቴር የተዘጋጀው የኢትዮጵያ እና የአፍሪካ ቀንድ ታሪክ የሚለው ሞጁልም በኮመን ኮርስነት ለዩኒቨርሲቲ ተማሪዎች እንዲሰጥ እንዲሁም ዘላቂና ጤናማ የሆኑ የውይይት መርሃ ግብሮች እንዲሰናዱ ሁለት የአስተባባሪ ኮሚቴ አባላትን መርጦ መለ ያየቱን ዶክተር አልማው ያስረዳሉ። እነዚህ አምስቱ አጀንዳዎች አንደኛ፣ ተንኮልና ሴራ ሲሰራ የነበረው በታሪክ ነው። ላለፉ ከመጠት ዜጎች ታሪክ እንዳይማሩ የታሪክ ትምህርት ቤቶችን እንዲዘጉ፣ የታሪክ ተመራማሪዎችና የታሪክ ምምራን እንዲቀይሩ እየተደረገ ታሪክ ትውልድ እንደው አገሪቷ የተሻገረቻቸውን በድሎች ይሆን በደሎች ትውልድ ከሚከንጋ የዜግነት ኃላፊነት ሁሉ በሙሉ እንጂ ተደርጎ ታሪክ ነው። መጀመሪያ ተንኮል የተሰራበት ነው። ስለዚህ ግራ የገባው ትውልድ፣ የማይጠይቅ ትውልድ፣ ማንነቱን የማያውቅ ትውልድ፣ ሕዝቡን የማያውቅ አገሩን የማያውቅ ትውልድ ለመፈልቅ ሴራ የተሰራው ታሪክን በመንቀነት የታሪክ ባለሙያዎች ማህበር ለመመስረት ከስምምነት ላይ ደረስን። ይህን የታሪክ ባለሙያዎች ማህበር ከመሰረትን ብዙ ችግሮችን መንቀስ እንችላለን። አንደኛ በመረጃ ላይ የተመሰረተ ጥናትና ምርምር ተደርጎ ሰሞችን አላገባባ ያለው መናቆራ የሆነ የፖለቲካን መንቅ ያስነሳው ማህበራዊ አለመግባባቶችን ያነሱ የታሪክ ችግሮች ይቀረፋሉ። ምክንያቱም ሁነታ ወደ ህዝብ ደስ ይደረጋል። ሶስተኛው ደግሞ በገበያ ላይ የሚሆኑ ህትመቶችን ታሪክ ቀምስም ሆነ የታሪክ ምምሮችን ሪቪው እየሰራል እውነታውን ለህዝብ ከዚህ አኳያ ነው ተጻፈ ይህም አንብቦ ይህንን መርጣችሁ አንብቦ ብለን ለሰጀስት ለማድረግ ራሱ መድረኩን ይፈቅድልናል። ሶስተኛው የተሳሳቱ ትርክቶች አሉ። የተሳሳተ ትርክት የአንድ ብሔር ብቻ አይደለም። አሁን የኦሮሞ ብቻ አይደለም፣ የአማራው ብቻ፣ የትግሮ ብቻ፣ የወራጌ ብቻ አይደለም። በሁሉም ብሔረሰብ አካባቢ የፖለቲካ የኢኮኖሚ የማህበራዊ ኑሮ፣ የሃይማኖት የተለያዩ ነገሮች የተሳሳቱ ትርፍቶች ተሞልተዋል። የማረም ስራ እንሰራለን፣ የማስተካከል ስራ እንሰራለን። ታሪክ መማሪያ ነው። ታሪክ ትምህርት ቤት ነው፣ እውቀት ነው እንጂ መደናገሪያ፣ መሳረጃ፣ መዋጊያ አለመሆኑን ይሄ ይሄ ይሄ ይሄ ይሄ ነገር ተከስቷል። ምክንያቱም አገሪቷ ስትመራ የነበረችው በቅዱሳን ሰማዕታት እና በመላእክት ሳይሆን በቀን ውጃ ስልጣን ገለበጦ በያዙ ሰዎች ስለሆነ ሰው አልተበደረም፣ በደል አልተፈጽምም አምለን ይሄ በደል አለ፣ ይሄ መልካም ነገር አለ ብለን ዋጋ እንዳልሆነ ለማሳየት ይጠቅማል ማለት ነው። ሁለተኛው ደግሞ ተጀምሮ የነበረው ለዩኒቨርሲቲ ከአንደኛ ዓመት ተማሪዎች የሚሰጥ ኮመን ኮርስ አለ። እሱ በተለያዩ በታሪክ ተመራማሪዎች እና ምሁራን አለመግባራት እንዲቆም ተደርጋለ። እሱ ከቆመበት ቦታ እንዲቀጥል ለማድረግ ያቋመው ታወተናል። ዶክተር አልማው አብዛኛውን ጊዜ ለግጭት መንስኤ እየሆኑ ያሉት የታሪክ ጽሑፎች የተጻፉት በነገስታቱ የዜና መዋይል ጸሐፊያን እንዲሁም ደግሞ ጥልቅ የሆነ የኢትዮጵያ የታሪክም ሆነ የማህበረሰብ እውቀት በሌ የሌላቸው በሚሽነሪዎች እና ተጓዥ መንገደኞች እንዲሁም የስነ ጽሑፍ ችሎታ ስላላቸው ብቻ በሚጽፉ የልምድ ጽሀፍ መሆኑን ይገልጻሉ። ጽሑፎች በአጠቃላይ በሁለት ክፍል ክፍለ ነው የምናየው። ሳይንሳዊ የሆነው የታሪክ ትምህርት በተማሩ ኮርሶችን በተማሩ የዋቢ ህንፆችን መጠቀም የሚችል ዝርዝር ነገሮችን ተንክ ነው መጽሐፍ የሚችሉ የታሪክ ምሁራኖች ኢትዮጵያን ታሪክ መጽሐፍ ከተጀመረ አስራ ዘጠኝ ስልሳዎቹ የኢትዮጵያ ምርምር

ወደ ፊት የነበረውን የነበረው እንደምናያበት ፍለሳስ ቡድኖች የጻፉት ሰላሽ ነው። ታሪክ መሰል ታሪክ ቀማሽ ነው እንጂ የታሪክ ጽሁፎች ተጓዥና ምሽመሪዎች ናቸው። እነዚህ ተጓዥና ምሽመሪዎች ወይ ኮሎኒያል መረጃ ለመሰብሰብ ነው ለኮሎኒያል ምሽቶች፣ ወይም አድቬንቸር ስለሆነ ነው። ያዩትን ነገራት ሲጽፉ ታሪኩን አያቁትም። መሰረታዊ የሆነ ቋንቋ

የመጽሐፍ ችሎታ ስላላቸው አጋጣሚ ስላላቸው መፋክም አቀል ስላላቸው የሚመስላቸው የጻሁ ከጸ መካከል ዙሪማ የመጠን ቃላት ሊኖሩ ይችላሉ በእነዚህ ዙሪያ ነው ምክርት ተማታረክን ያለን። ዶክተር አልማው የኢትዮጵያ ታሪክ በሰሜኑ እንዲሁም በክርስቲያኑ ላይ ትኩረት እንዳደረገ ብዙ ጊዜ ወቀሳ የሚቀርብበት በመሆኑ አሁን ላይ ካለፈው ስህተት በመማር በሃይማኖትም ሆነ በመልክዓ ምድር አካታች በሆነ መልኩ ለግብርናው አርብቶ አደርነት፣ ንግድ ያሉ የስራ ዘርፎች እና ሌሎችም ተነጥለው የሚ ጠኑበትን መንገድ እንዲፈጠር ለማድረግ እና ተጨማሪ ምሁራንም ለማካተት ተከታታይ ውይይቶችን የማድረግ እቅድ እንዳለ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ